ሰላም ጤና ይስጥልኝ፣ የተከበራቸው አድማጮች ተመልካቾቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ በዋሽንግተን ዲሲ ስቱዲዮ የጋቢና ዘ መሰናደው ጀመረ። በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው እራሴን መቆጥረው። ነገር ግን በየዓመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር ኢትዮጵያ ውስጥ ብሎም ደግሞ በአፍሪካ ቁጥሩ እየጨመረ ስለመጣው ሰርቪካል ካንሰር ዙሪያ ከተሰናዳ ዘገባ ላይ የተወሰደ ድምጽና ምስል ነው የተመለከታችሁት። የምሽቱ አብይ ጉዳያችን ነው። በሌላ በኩል ደግሞ የሆሊድ ዘገባዎች እንዲሁም ደግሞ የስፖርት ጥንቅሮችንም ይዘናል። ኤደን ገረመ የምሽቱን መሰናዱ በመምራት ኤልያስ አስማሪያ በድምጽና ምስል ምህንድስ ነው። ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችን ታመሹ ዘንድ በአክብሮት እንጋብዛለን። ያደረግነው ነው። የስፖርት ዘገባ ነው። በሳምንቱ መጀመሪያው ወይም ደግሞ እሁድ ዕለት 23ኛው የሶፊ ማልት ታላቁ ሩጫ በኢትዮጵያ በአዲስ አበባ በድምቀት ተካሂዷል። በውድድሩ 45ሺ ሰዎች መሳተፋቸው የተገለጸ ሲሆን ይህን መሰል ውድድር ደግሞ ከጤና ያለፈ ጠቀሜታ እንዳለው አስተያየታቸውን ለአሜሪካ ድምጽ የሰጡ ተሳታፊዎች ገልጸዋል። የታላቁ ሩጫ በኢትዮጵያ መስራች አትሌት ሻለቃ ኃይሌ ገብረስላሴን በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች በኢትዮጵያ ማስጀመር እቅድ እንዳለውም ተናግሯል። كينيا كينيدي أبى تيس سنة دوزة የዘንድሮው ታላቁ ሩጫ በኢትዮጵያ መነሻውንና መድረሻውን መስቀል አደባባይ በማድረግ እሁድ ህዳር 9 ቀን 2016 ዓም ተካሂዷል። በየአመቱ በአዲስ አበባ ከተማ የሚካሄደው ይህ የ10 ኪሎ ሜትር የጎዳና ላይ ውድድር ዘንድሮ ለ23ኛ ጊዜ ነው የተካሄደው። በኢትዮጵያ የሚኖሩ የተለያዩ ሀገራት ዲፕሎማቶችንና ከልዩ ልዩ ሀገራት ለውድድሩ የመጡ የውጭ ዜጎችን ጨምሮ ከህፃን እስከ አዛውንት 45 ሺህ ሰዎች በዛሬው ውድድር እንደተሳተፉ አዘጋጆቹ ገልጸዋል። አስተያየታቸው የሰጡን የውድድሩ ተሳታፊዎች ታላቁ ሩጫ ከጤና ያለፈ ትርጉም እንዳለው ይገልጻሉ። አልማዝ እባላለሁ። አልማዝ ገብረየስ ተጉለሌ። ዛሬ ለ23ኛ ጊዜ ስሳተፍ ማለት ነው 23 ንም አንድም ሳያመልጠኝ አንድም ሳያመልጠኝ እሮጫለ ምክንያቱም የምፈልገው ነው የእድሜ ባለ ዋሳ ፊበት ወራ ነ በሀያ በሀያ ሶስት አመት ምን ልምድ አካበርኩ መሰለህ? ይሄ የምታየው ቅርጽ ማለት ነው። ይሄ የምታየው ቅርጽ የታላቁ ሩጫ ውጤት ነው። ውጤት ነው ይሄ ይሄ ይሄ ይሄ ይሄ ይሄ ይሄ የታላቁ ሩጫ ነው። ስለዚህ በአሁኑ ሰዓት ታላቁ ሩጫ ካፈራልኝ ነገር ማለት ነው ለእኔ ሙሉ ጤናዬ፣ የእድሜ ባለጸጋ ነኝ ብያሃለሁ። አሁን ሀምሳ አምስት አመቴ ነው። ሁላችንም ከተለያየ አካባቢ ከሌላ ያለ እንግዲህ ይሄ ሁሉ ምንድን ነው? ፍቅር ነው። አንድነት ነው። እኩልነት ነው። ገባ። ስለዚህ ስፖርታዊነት ማለት ስፖርት ለጤና ስፖርት ለወዳጅነት ስፖርት ለሰላም ይሄንን ሶስቱን ያነገበ ህዝብ ነው። ይሄ ዛሬ የምታየው ስፖርትን ያነገበ ነው። ለጤና ለወዳጅነት፣ ለሰላም የመጣ ህዝብ ነው። ስለዚህ ይሄ ሁሉ ህዝብ አንድ ነው፣ አንድ ነው። ስፖርቱ ይሄንን ነው። ፍቅር ነው ያላበሰን። ፍቅርን እንደሸማ ነው ያላበሰን አድኖብራሉ ይባላል። የመጣሁት ከደብረ ዘይት ወይም ሹ ተሳተፍ የመጀመሪ ነው። ገና በጣም ነበረ ምመኘው ያለው ነገር ደስ ይላል። ወንድማማችን መርቱ ከየት መጣ ከየት መጣ የሚባል ነገር የለም። እዚ ጋር ገብተዋል ደስ አንድ ላይ ነው። ኢትዮጵያዊነትን ያንጸባርቃልና ደስ ይላል። ስሜ ማሙሽ ደረጀ ይባላል የዘንድሮ ታላቁ ሩጫ ለ23ኛ ጊዜ ቢሆን እኔ ግን ስሎ ለሀያ አንደኛ ጊዜ ነው። አንድና ሶስት ነው ያመለጠኝ፣ ሌላ ምንም አላመለጠኝ እስካሁን። እግዚአብሔር የተመሰገነው ከአንድ ሰዓት በታች ነው እየገባ ያለው። በጣም በጣም ልዩ ጠቀሜታ አለው፣ አንድ ጤንነት ለመጠበቅ ስለሆነ በጣም ደስ የሚል ነው። ቢያንስ ቢያንስ ሀይሌ በሩጫውም ብቻ ሳይሆን በዚህም የፈጠረው አንድ ነገር አለ። ኢትዮጵያዊነትን ሰብሰብ አድርጎልናል። እዚህ ጋር ስትወጣ ብሔር የሚባል ነገር የለም፣ ማንነት የሚባል ነገር የለም። በኢትዮጵያዊነት ብቻ ነው የምትሮጠው። ደስ የሚል ሩጫ ነው ከምንም በላይ ወጣት ሊዮ ደግሞ ከኔዘርላንድስ ለውድድሩን የመጣው ስሜ ሊዮን ይባላል ከኔዘርላንድስ ለዚህ ውድድር ነው ወደ ኢትዮጵያ የመጣሁት። ይህ የመጀመሪያዬ ነው። ኤምባሲ ውስጥ የሚሰሩ ሰዎች መረጃ ሰጥተውኝ ነው የመጣሁት። በጣም ልዩ ውድድር ነው። በጣም ፈጣን አይደለም ብዙ ሰዎች በእርምጃ ነው የሚሳተፉበት። ደስ ይላል ነው ያለው። በኤሊት አትሌቶች መካከል የተደረገውን ውድድር በሴቶች ምድብ አትሌት መልክናት ውዱ ስታሸንፍ መገርቱ አለሙና ተኪና ማረ ሁለተኛና ሶስተኛ ወጥተዋል። በወንዶች አትሌት ቢኒያም ማሀሪ በአንደኝነት አሸንፏል። አትሌቱ ከድሉ በኋላ አስተያየቱን ሰጥቶናል። የመጀመሪያ ነው እንደዚህ አይነት ሩጫ ታላቁ ሩጫ እና ለመጀመሪያ ጊዜ ነው እና በጣም ደስ ይላል። ከጠበቅኩት በላይ ነው ያገኘሁት። በግል ነው የምሰራው የነበረው በጣም እሰራ ነበረ። አሁን ግን በማናጀር ነው የሚሰራው ከሉካ ከዚህ በኋላ ያው በታላቅ መድረኮች ከዚህ በላይ ሰርቼ ሀገርን ዘንባየለ ና ጅራታሌሊሳ በወንዶች ምድብ ሁለተኛ ና ሶስተኛ የወጡ አትሌቶች ናቸው። ታላቁ ሩጫ በኢትዮጵያ በየጊዜው እድገት እያሳየ መምጣቱንና ለሁለት አመታት በዘርፉ የዓለም ቁጥር አንድ ተወዳጅ ውድድር መሆን እንደቻለ የገለጸው የውድድሩ መስራች አትሌት ሻለቃ ኃይለ ገብረስላሴ በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች ወደ ኢትዮጵያ የማምጣት እቅድ እንዳለው ተናግሯል። ወደኋላ ሄደን ሀያ ሶስት አመት ወደኋላ ስናየው ዛሬ የምናየው ነገር በጣም ለእኛም ለራሳችን በጣም የተደነቅንበት በእውነት እድለኞች ነን። እንደ አዘጋጅም እንደ ሀገርም በጣም እድለኞች ነን። ምክንያቱም ዓለም እዚህ ቦታ የመጡት እንግዲህ ሰምታችሁታል። የእኛ ቴንኬ የዓለም ነምበር ዋን ቴንኬ ነው ለሁለት ዓመት ወርልድ ኖ ረነር ወርልድ መጋዚን ያለውን እንግዲህ አሁን ው የምታዩት ተሳታፊዎቻችን ቁጥር በእጅግ ከፍተኛ ሆኗል። ዘንድሮ አርባ አምስት ሺ ነው። አብዛኛው ሰው ተደስቶ የሚወጣበት ነው። የእኛም አላማ እሱ ነው። ከሩጫም በላይ ነው እና በጣም ተደስተንበታል። በዓለም ቁጥር አንድ አስር ኪሎ ሜትር ነው ብለን ስንል ያው አጀንዶ ዘዴ ስም ነው። እኔ ግን በጣም ኢምፖርታንት የሚሆነው እኛ ኢትዮጵያ ወርልድ አትሌቲክስ የሚያዘጋጀውን ውድድር የዓለም ግማሽ ማራቶን ሊሆን ይችላል የዓለም ክሮስ ካንትሪ ሊሆን ይችላል። እሱን በቅርብ ጊዜ በቅርብ ዓመታት ማምጣት አለብን። ይሄ እኔ ቁርጥ አቋም ነው ደግሞ ይረዳናል። በኤሊት አትሌቶች ውድድር አንደኛ የወጡ አትሌቶች ሁለት መቶ ሺህ ብር፣ ሁለተኛ የወጡ አንድ መቶ ሺህ ሶስተኛ የወጡ ደግሞ ሀምሳ ሺህ ብር ተሸልመዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኢትዮጵያ ውስጥ በየዓመቱ ከ7445 በላይ የሚደርሱ ሴቶች በማህፀን በር ካንሰር እንደሚያዙ ያመላከተው ኢትዮጵያ የጤና ሚኒስቴር፣ ከእነዚህ ውስጥ 5338 የሚሆኑት ህይወታቸውን እንደሚያጡም አስታውቋል። ለመሆኑ የማህፀን ጫፍ ካንሰር በምን ምክንያት የሚመጣ በሽታ ነው የሚለውን በተመለከተ ስመኝሽ የቆየ የተለያዩ ባለሙያዎችን አነጋግራ ያሰናዳችው ዘገባ ይቀጥላል። የ47 ዓመቷ ታሚካ ፌልደር የማህፀን ጫፍ ካንሰር እንዳለባት ያወቀችው ገና የ25 ዓመት ወጣት እያለች ነው። ታሚካ በወቅቱ ጤንነቷን የሚያጠራጥር ምንም ስጋት አልነበራትም። ሆኖም ዓመታዊ የጤና ምርመራ ለማድረግ የማህፀን ሐኪም ጋር በሄደችበት ወቅት ሁለተኛ ደረጃ ላይ የሚገኝ የማህፀን ካንሰር እንዳለባት ሲነገራት፣ በህይወቷ ያልጠበቀችው አስደንጋጭ ዜና ነበር። በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው ራሴን የምቆጥረው። ነገር ግን በየአመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር። ስለዚህ ካንሰሩ እንዳለብኝ ሲነገረኝ ድንገት ዱብ እዳ ነው የሆነብኝ። ከዛ በኋላ በተደረገልኝ ሕክምና ደግሞ የመውለድ ችሎታዬን አጣሁ። ነገር ግን ደግሞ ህይወቴ ተርፏል። ያ ለእኔ ትልቅ በረከት ነው። ስለዚህ አሁን ሌሎች ሰዎች ስለማህፀን ካንሰር እ ቁ እንዴት ራሳቸውን መጠበቅ እንደሚችሉ፣ እንዴት ልጆቻቸውን መጠበቅ እንደሚችሉ ማስተማርና መርዳት እፈልጋለሁ። ምክንያቱም ማንም ሰው በማህፀን ካንሰር ምክንያት መሞት ወይም የመውለድ ጸጋውን ማጣት የለበትም። ታሚካ በዓለም ዙሪያ በማህፀን ጫፍ ካንሰር ከተጠቁ ከግማሽ ሚሊዮን በላይ ሴቶች መካከል አንዷ ናት። ይህ ካንሰር በዓለም አቀፍ ደረጃ በሴቶች ላይ በስፋት የሚከሰት አራተኛው የካንሰር አይነት ሲሆን በዓለም ዙሪያ በከፍተኛ ሁኔታ ከተዘራጨባቸው ሀገራት የመጀመሪያ ሀያዎቹ የሚገኙት አፍሪካ ውስጥ ነው። በማህፀን ካንሰር ምክንያትም በየዓመቱ ሰባ ሺህ የአፍሪካ ሴቶች ለእልፈት እንደሚዳረጉ የዓለም ጤና ድርጅት መረጃ ያሳያል። Yama has of cancer, human papilloma virus, wem. ኤችፒቪ በተባለ እና የሴቶችን መራቢያ አካል ማህጸንን እንዲሁም የማህጸንን በር በሚያጠቃ ቫይረስ የሚከሰት ሲሆን ከአንድ በላይ የፍቅር አጋር መኖር ወይም ከአንድ በላይ የወሲብ ጓደኛ መኖር ለዚህ ቫይረስ መተላለፍ የበለጠ ያጋልጣል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህጸንና ጽንስ እንዲሁም የካንሰር ስፔሻሊስት የሆኑት ዶክተር ቤተል ደረጃ እንደሚያስረዱት ይህ ቫይረስ የሚፈጥረው ኢንፌክሽን ወደ ካንሰር እንዲቀየር ተጨማሪ ድጋፍ የሚያደርጉ ሁኔታዎችም አሉ። አንደኛው በለጋል እድሜ ግንኙነት መጀመር፣ ያ የበለጠ ለኢንፌክሽኑ ቶሎ ያጋልጣቸዋል። በተደጋጋሚ የመያዝ እድሉ ይጨምረዋል ማለት ነው። ሁለተኛው ደግሞ ከአንድ በላይ የወሲብ ጓደኛ ወይም እሷ እንኳን ባይኖራት አብሯት ያሉት ጓደኛዋ ወይ የትዳር አጋሯ አንድ በላይ ወሲፍ ጓደኛዎች በኖሩት ቁጥር የመጋለጥ እድሏ እየጨመረ ይሄዳል ማለት ነው። ከዛ ውጭ ያልየናቸው ነገሮች ትልቁ ዋንዳ መንስኤ የሚነሳው ድህነት፣ ከድህነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ አውቀን መታከም የመቻል እድሉም ስለሚቀንስ ጭምር ማለት ነው። ከዛ ውጭ ግን ለምሳሌ እንደ ኤች አይ ቪ ችታዎች የበሽታ የመከላከል አቅም የሚቀልምሱ መድኃኒቶች መውሰድ፣ ሲጋራ ማጨት እና ለተለያዩ ጭሶች መጋለጥ የዚህ ካንተር የመያዝ ብድር ይጨምሩታጎሉ ታሰባል። በኢትዮጵያም ከጡት ካንሰር ቀጥሎ ሴቶችን በዋናነት የሚያጠቃ የካንሰር አይነት የማህፀን ጫፍ ካንሰር ነው። የኢትዮጵያ ጤና ሚኒስቴር መረጃ እንደሚያሳየው በየዓመቱ 7445 ሴቶች በዚህ ካንሰር የሚያዙ ሲሆን ከነዚህ ውስጥ 5338 የሚሆኑት ለሕልፈት ይዳረጋሉ። ለመሆኑ ስለዚህ የብዙ ሺዎችን ሴቶች ሕይወት እየቀጠፈ ስላለው ስለ ማህፀን ጫፍ ካንሰር ምን ያክል ሰዎች ያውቃሉ ስል በአዲስ አበባ የሚኖሩ አንዳንድ ሴቶችን አነጋግሬያለሁ። መሀሌ ተማረ በሰላሳዎቹ መግቢያ የምትገኝ የአዲስ አበባ ከተማ ነዋሪ ናት። እንግዲህ ያው የማፀን ጫፍ ካንሰር አሁን ላይ አብዛኛውን ቶቻችንና እናቶቻችንን እየጎዳ ያለ በጣም አስከፊ በሽታ እንደሆነ አውቃለሁ። ብቻ ከእድሜ ጋር ተያይዞ ብዙ ጊዜ ከአርባ ዓመት እና ከዛ በላይ ሲሆናችሁ በየሆነ ጊዜ ይጠርባሉ ቼክ መደረግ አለባችሁ እንደሚባል አቃሪ ነው። የማህፀን ካንሰር በእድሜ የገፉ ሴቶች ላይ ብቻ የሚከሰት በሽታ አድርጎ መቁጠር በርካታ ሴቶች የሚጋሩት የተሳሳት አመለካከት ነው። ሌላዋ ያነጋገርኳት በሀያዎቹ እድሜ ክልል የምትገኘው ወጣት ሄመን አለባቸውም ይህንን አስተሳሰብ ትጋራለች። ብዙ ልክ ሴቶች ከሜኖፖዝ ከጀመሩ በኋላ ብዙ ጊዜ ማህፀን ካንሰሮች ይፈጠራል የሚባለውን ነገር ነው ማውቀው ማለት ነው። ከሜኖፖዝ በኋላ ሴቶች እድሜያቸው ከገፋ በኋላ ብዙ ጊዜ ማህፀን ካንሰር እንዳይመጣባቸው ክትትል ያደርጋሉ። ትም ቁጭ ሲል ምንም ስራ ካልሰራም ወደ ካንሰር ሊቀየር ይችላል ማህፀኑ የሚባል ነገር ስላለ ማለት ነው እና መከላከል የሚቻለው ደግሞ ልክ ሜኖፖዝ ከመጣባቸው በኋላ ማህፀናቸውን ብዙ ሴቶች ያወጡታል። የማህፀን ካንሰር እንዳይፈጠር ማለት ነው። ማንኛውም የፆታ ግንኙነት የጀመረች ሴት የማህፀን በር ካንሰር በሚያስከትለው ኤችፒቪ ቫይረስ ልትያዝ ትችላለች። በግንኙነት ወቅት ኮንዶም የምትጠቀም ቢሆንም እንኳን በጉዳዩ ላይ ካነጋገርኳቸው በርካታ ሴቶች መካከል እስከዳር ደጀኔ ስለ ማህፀን ካንሰር እና ካንሰሩን ስለሚያስከትለው ቫይረስ የተሻለ ግንዛቤ አላት። የሚመጣው ኤችፒቪ በተባለ ቫይረስ እንደሆነ አውቃለሁ እና ልቅ በሆነ ግንኙነት እና ከብዙ ሰዎች ጋር ግንኙነት በማድረግ እንደሆነ አውቃለሁ አስቀድሞ በመመርመር ምክንያቱም ሌላ ብዙ ምልክት ስለማያሳይ አስቀድሞ በመመርመር መከላከል እንደሚቻል አውቃለሁ እና ሌላ ደግሞ ተጨማሪ ክትባትን በማግኘትም እንደ መከላከል እንደሚቻል አውቃለሁ። በእርግጥ ኤችፒቪ ቫይረስ የሚፈጥረውን ዘጠና በመቶ ኢንፌክሽን ሰውነታችን ተፈጥሯዊ በሆነ መንገድ ቢያድነውም አስር ከመቶ ግን ከአስር እስከ አስራ አምስት ዓመት ወይም ከዛ በላይ በሰውነት ውስጥ ሊቆይ መቻሉ ለካንሰር ተጋላጭ ያደርጋል። በሽታ ሽታው እድሜያቸው በገፋ ሴቶች ላይ ብቻ የሚከሰት ነው የሚለው የብዙዎች የተሳሳተ አመለካከት የሚመነጨውም ቫይረሱ በሰውነት ውስጥ ሊቆይ ከሚችልበት እድሜ ጋር ተያይዞ ሊሆን እንደሚችል ዶክተር ቤተል ያብራራሉ። ይሄ በሽታ እድሜያቸው የጋፉ ሴቶች በሽታ ነው ተብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። በተለምዶ ብዙ ሴቶች ካንሰሩ ኖሯቸው ሲመጡ እናያለን እንጂ እኛ በራሳችን የስራ አጋጣሚ የቻየ ናቸው የሀያ ሶስት ዓመት የአስራ ስምንት ዓመት ልጆች ይሄ ካንሰር ኖሯቸው ለህክምና መጥተው አግኝተን እናውቃለን። ስለዚህ ጥቅም እንዳላቸው ያሉት ተጋላጭነት ምክንያቶች በበዙ ቁጥር ቶሎ ለካንሰር የመጋለጥ ዕድሉ እየጨመረ ይመጣል። ስለዚህ ይሄ የተዛባ አመለካከት መስተካከል ይኖርበታል ብዬ አምናለሁ። እራሷን ምሳሌ በማድረግ በየትኛውም ዕድሜ ያለች ሴት ፆታዊ ግንኙነት ከጀመረችበት ጊዜ አንስቶ ለኤችፒቪ ቫይረስ ተጋላጭ መሆኗን የምትገልጸው ታሚካም ሰዎች ለቅድመ ካንሰር ምርመራ ትኩረት እንዲሰጡ ትመክራለች። So the human papillomavirus, or HPV as it's commonly called, is also like the common cold. So, ሂውመን ፓፒሎማ ቫይረስ ወይም ኤች አይቪ ልክ እንደ ጉንፋን ማለት ነው። ማንኛውም ሰው በየትኛውም ጊዜ ሊይዘው ይችላል። ነገር ግን በጣም ጥቂት ሰዎች ላይ የማህፀን ወይም ደግሞ ሌሎች ወደ ስድስት አይነት ካንሰሮችን ሊያስከትልም ይችላል። ቫይረሱ በዋናነት በግብረ ስጋ ግንኙነት ይተላለፋል። ነገር ግን አንዳንድ ጊዜ ሰዎች ትኩረታቸውን በመተላለፊያ መንገዱ ላይ ያደርጉና በሽታው እነሱ ጋር እንደማይደርስ አድርገው ያስባሉ። ቫይረሱ ይኖርባቸው እንደሆነ መመርመርም አይፈልጉም። እውነታው ግን ሰዎች በዚህ ካንሰርና ከዚህ ቫይረስ ጋር በተያያዙ በሽታዎች እየሞቱ መሆኑ ነው። ስለዚህ የተሳሳቱ አመለካከቶችን አስወግደን ካንሰሩን መከላከል አለብን። የማህፀን ካንሰርን ከሌሎች የካንሰር አይነቶች ለየት የሚያደርገው ክትባቶችን በመውሰድ ወይም ቅድመ ካንሰር ምርመራ በማድረግ መከላከል የሚቻል በመሆኑ ነው። በኢትዮጵያም እንደ አውሮፓውያን አቆጣጠር ከ2018 ዓ ም ጀምሮ አስራ አራት ዓመት ለሞላቸው ልጆች በሁለት ዙር የማህፀን ጫፍ ካንሰር መከላከያ ክትባት መስጠት የተጀመረ ሲሆን እስካሁን ስድስት ነጥብ አምስት ሚሊዮን ልጃገረዶች መከተባቸውን የጤና ሚኒስቴር መረጃ ያሳያል። በነገራችን ላይ ካሉት ካንሰሮች ውስጥ መከላከል ይቻሉ ብዙ ሰዎች ሊሞር እድል የፈጠረበት የካንሰር አይነት ቢኖር የማህፀን ጫፍ ካንሰር ነው። ሙሉ በሙሉ በሚባል መከላከል ይቻላል። ቅድም እንዳልኩት በኢንፌክሽን ስለሚመጣ ረጅም ጊዜ ላይ ይሰጠናል። ኢንፌክሽን ታክሞ ለመዳን ማለት ነው። አብዛኛው ሰ መካ ምርመራ በስነስርዓት ቢያደርግ ካንሰር ከመሆኑ በፊት መደረስ ብለሚችል ያንን በማከም ካንሰሩን እንዳይመጣ መከላከል እንችላለን። ዶክተር ቤተል እንደሚያስረዱት እነዚህ የካንሰሩ መከላከያ መንገዶች ተግባራዊ ሳይደረጉ ቀርተው ካንሰሩ ከተከሰተ ከተከሰተና በመጀመሪያዎቹ ደረጃ ላይ እያለ ከተደረሰበትም መዳን ይቻላል። ታዲያ እነዚህ የካንሰር ደረጃዎች እና የህክምና አማራጮቹ ምንድን ናቸው? ከንፈሩ ከመጣ አራት የህክምና ደረጃዎች አሉት። ደረጃውን የጨመረ በሄደ ቁጥር እየቀነሰ ይመጣል። ደረጃ አንድና ደረጃ ሁለት ብዙ ቦታ ላይ ደስከ ደረጃ ሁለት ያሉትን ኦፊሽንት እና በመድኃኒት ማከል ይቻልባቸው አጋጣሚዎች አሉ። ደረጃ ሁለት ግማሽ በላይ ሆነው እና እስከ ደረጃ አራት ያሉ ካሉ ግን በመድኃኒት እና በጨራሽ ህክምና ሊታከም ይመከራል። እነዚህ እንግዲህ የደረጃቸው የመዳን እድላቸው እየወረደ ይመጣል ማለት ነው። ቅድመ ካንሰር ምርመራ ቅድም እንዳልነው መደረግ መቻሉ ይሄን ከመምጣቱ በፊት ማየት ማከም ወይም ደግሞ በጣም በትንሽ ደረጃ እያለ ማግኘት መቻል የመዳን እድሉን ይቻላል ማለት ነው። የማህፀን ካንሰር ሕክምና በሀገሪቱ ውስጥ ባሉ የተወሰኑ ሆስፒታሎች ብቻ የሚሰጥ መሆኑ ለሁሉም እንዳይዳረስና ካንሰሩ አስቀድሞ በታወቀበት ጊዜም በአፋጣኝ የመዳን እድል እንዳይኖር እንደሚያደርግ ዶክተር ቤተል አብራርተውልናል። የቅድመ ካንሰር ምርመራዎችን ግን ብዙ የህክምና ግብአቶች ሳያስፈልጉ በቀላሉ በጤና ጣቢያ ደረጃም መስጠት ይቻላል። ያም ሆኖ ግን ካነጋገርናቸው በርካታ ሴቶች እንደተረዳ ነው በእውቀት ማነስም ይሁን በቸልታ ቅድመ ካንሰር ምርመራ የሚያደርጉ ሴቶች ቁጥር እጅግ አነስተኛ ነው። በጊዜ ከተደረሰበት መዳን እንደሚቻል ያው በወሊድም ጊዜ ስንከታተል ሐኪሞች ይነግሩናል የቼክ አድርጎ በጊዜ ከተደረሰበት በተለይ ደረጃ የመጀመሪያው ደረጃ የሚባለው ላይ ከሆነ መዳን ይችላሉ የሚል ይነግሩናል። አዌርነሱ አለ። የተለየ ነገር አላረግን ከፍራቸው የዘለለ የተለየ ማድረገው ነገር የለም። ይፈርሰናል። የጓደኛዬ የማህፀን ካንሰር ተብላ ማለት ነው። እንደዛ ቶሎ ተደርሶበታልና እንኳን ቶሎ መጣሽ፣ እንኳን ቼክ አረግሽው እና በቃ ጥሩ ሰዓት ስለተደረሰ አሁን መከላከያ ማህፀኑን መቋጣት ይሻላል፣ ከዛ በኋላ እንዳይፈጠር ማለት ነው፣ ድጋሜ እንዳይመጣ ተብላ እንደዛ የሆነ አውቃለሁ። እንደዛ የሆነ ሰው ማለት ነው። እኔ እንኳን አላውቅም ክትትል አላደርግም። እኔ ብዙ ጊዜ ከሜኖፖዝ በኋላ ይመጣል የሚባለው ስለሆነ ማውቀው አሁን አይመጣብኝም ብዬ ስለማስብ ማለት ነው ክትትል አላደርግም። ስለ ካንሰሩ የተሻለ ግንዛቤ ያላትን እስከ ዳርንም ቅድመ ካንሰር ምርመራዎችን በማድረግ ጥንቃቄ ታደርጊያለሽ ወይ ብዬ እጠይቀታለሁ። ምርመራውን አድርጌ አላውቅም። ምክንያቱም የሆነበት ምክንያት አይቲንክ አኗኗራችን ይመስለኛል ለነገሮች ትኩረት አለመስጠት እና የቀድሞ ምርመራ የማድረግ ልምድ አለመኖር ነው አንደኛው። ሁለተኛው ደግሞ እንደኔ በግል ተጠየቅ ፍርሀትም ይመስለኛል። አሁን ሄጄ ቢገኝብኝ ምን አደርጋለሁ የሚለው የሚያስፈራኝ ነገር ስለሆነ ሄጄ መታየት እስካሁን አልታየው። እንደነዚህ አይነት የተሳሳቱ አመለካከቶችንና ፍርሀቶችን ለማስወገድ በሀገር ውስጥም ሆነ በውጭ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ጥረቶችን ያደርጋሉ። ከነዚህ አንዱ ታሚካ በዩናይትድ ስቴትስ ያቋቋመችው ሰርቫይቨር የተሰኘ ድርጅት ሲሆን ድርጅቱ ያለውን የማህፀን ጫፍ ካንሰርን ለማጥፋት በሚያደርጋቸው ጥረቶች ከበሽታው መዳን የቻሉ ሰዎች ስለ በሽታው ግንዛቤ እንዲያስጨብጡና እንዲያስተምሩ ያስተባብራል፣ ድጋፍም ይሰጣል። አንድ አፍሪካ ውስጥ ያለ ሰው የኛን የሳይበር ከነቴራ ለብሶ ሳይ ወይም ደግሞ አውሮፓ ውስጥ ካለ አንድ የማላውቀው ሀገር ሰው ስለ ስራችን መልእክት ሲደርሰኝ ትልቅ ስሜት ይሰማኛል። ምክንያቱም አንዳንዴን ራሴ ገና አሁን እንደ አዲስ የማህፀን ካንሰር እንደተገኘበት ሰው አድርጌ ለማየት እሞክርና ያችን ሴት ማገዝ አለብኝ ይላለሁ። ጎን ለጎን ደግሞ በሽታው ጭራሽ እንዳይከሰትም መርዳት ነል ይሻሻለው ልክ እንደሌላው በሽታ ሁሉ የማህፀን ጫፍ ካንሰርንም ማጥፋት እንችላለን። የማህፀን ጫፍ ካንሰርን እንደ አውሮፓውያን አቆጣጠር በ2030 ሙሉ ለሙሉ ለማጥፋት በተባበሩት መንግስታት ድርጅት እቅድ ተይዟል። ታሚካ ሁሉም ሰው ከተባበረ ይህንን እቅድ ማሳካት ይቻላል ብላ ታምናለች። መጀመሪያ ካንሰር ወደ ያለብኝ ሲነገረኝ ምንድን ነው የሚያወሩት፣ ነበር ያልኩት። አሁን ግን በራሴ ላይ ደርሶ አይቼዋለሁ፣ የሚያስከትለውንም ችግር አውቃለሁ። ሩዋንዳ በይ አውስትሬሊያ፣ በሌሎችም ሀገራት ያሉትን ቁጥሮች አያለሁ። ይሄ ካንሰር ከአሜሪካም ሆነ በአፍሪካ እንዲጠፋ ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ ሁላችንም አንድ ላይ ሆነን አንደኛ ሴቶች በየጊዜው የቅድመ ካንሰር ምርመራ እንዲያደርጉ ለመርዳት፣ ሁለተኛ ወንዶችም ሆኑ ሴቶች ክትባቱን ማግኘት እንዲችሉ ለማድረግና፣ ሶስተኛ ካንሰር ከአለም ላይ እንዲጠፋ እጅ ለእጅ ተያይዘን መስራት አለብን። የማህጸን ጫፍ ካንሰርን ከኢትዮጵያም ሆነ ከአፍሪካ እንዲሁም ከመላው ዓለም ለማጥፋት የሚደረገውን ጥረት አዳጋጅ ከሚያደርጉ ሁኔታዎች አንዱ ድህነት ነው። በቂ የጤና አጠባበቅ ስርዓት አለመኖር እና በመከላከል ላይ ትኩረት ያደረገ እውቀት የማስጨበጥ ስራ አለመሰራቱም በሽታው እንዲስፋፋ ምክንያት ሆኗል። ታዲያ አንዲት ሴት ራሷን ለመጠበቅ ምን ማድረግ አለባት? ዶክተር ቤተል ምክር አላቸው። የመጀመሪያው ከላከል የምንችልበት መንገድ የባህሪ ለውጥ መምጣት ነው። አሁን ልክ አንቺ እንደምትሰሪው አይነት ፕሮግራም ሁሉም ሚዲያዎች ላይ መስራት፣ ህብረተሰቡን ማስተማር ይኖርብናል። በጣም ብዙ ልጆች ግንኙነቱን የሚጀምሩበት እድሜ እየቀነሰ መጥቷል። እሱ የበለጠ የመጋለጥ እድሉን ይጨምረዋል። ሁለተኛው ደግሞ ክትባትን በመጠቀም የማፀን ጫፍ ካንሰር ክትባቶች አሉት። እኛም ሀገር መከተብ ጀምረናል። ስለዚህ ከዚህ ክትባት በኋላ ሰውነታችን ለዛ በሽታ ተዘጋጅቶ ስለሚጠብቅ ኢንፌክሽኑ ላይ ቢጋለጡ እነዛ ሴት ልጆች የኢንፌክሽኑ የመዳን እድሉ በጣም ይጨምራል ማለት ነው። ከዚህ ውጭ ግን ሴኮንደሪ ፕሪቬንሽን የምንላቸው ቅድመ ካንሰር መመራ ነው ያለበት ኢንፌክሽን ደረጃ እያለ ወይም ደግሞ በጣም በለጋነቱ ካንሰሩ ሳይስፋፋ እና መዳን በሚችልበት ደረጃ ማግኘት እድል ይሰጠናል ማለት ነው። መከላከያ መንገዶቹ እነዚህ ናቸው። ይህ ብቻ አይደለም። በተለይ የማህፀን ካንሰርን በሚቀጥሉት አምስት ዓመታት ለማጥፋት የተያዘውን ዓለም አቀፍ ግብ ለማሳካት ከመንግስት ጀምሮ ግንዛቤን የማስፋትና የጤና አገልግሎትን የማዳረስ ኃላፊነት ያለባቸው ተቋማት በሙሉ የራሳቸውን ሚና መጫወት እንዳለባቸውም ዶክተር ቤተል አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ለምሽቱ የያዝነውን የመጨረሻው ዘገባችን ላይ ደርሰናል። የማርቭል ኮሚክ የመጀመሪያው ልዕለ ሙስሊም ልዕለ ጀግና ያለችበትን ዘ ማርቭልስ ፊልም ባለፈው ሳምንት ለቋል። ከሎስ አንጀለስ ጄኒያ ዶሎት የፊልሙን ተሳታፊዎች አነጋግራ ያሰናዳችው ዘገባ እንደሚከተል ይቀርባል። የፊልም ተዋናይቷ ሊያና አህመድ እጅግ ብዙ የሚስ ማርቨል ልዕለ ሀያል ገጸ ባህሪ አልባሳት አሏት። በማርቨል የፊልም ተቋም በሚሰሩ ኮሚኮች ላይ የመጀመሪያዋ ሙስሊም የስክሪን ገጸ ባህሪን የወከለችው ሊያና ፊልሙ ለመጀመሪያ ጊዜ እሷን የሚመስል ሰው ያየችበት እንደሆነ ትናገራለች። በእሷ ውስጥ የማየው ነገር የማያቋርጥ ትግልን ነው። እኔም እንደ ልጅ ከቤተሰቦቼ ጋር ስኖር እታገል ነበር፣ አሜሪካዊ ለመሆን ከዛ ደግሞ ደቡብ እስያዊ ለመሆን እታገል ነበር። በእርግጥ እሷ ፓኪስታኒ ስትሆን እኔ ደግሞ ቤንጋሊ ግን አሜሪካ ውስጥ እንደሚያድግ የመጀመሪያ ትውልድ ስደተኛ ሁኔታው ዓለም አቀፍ ይመስለኛል። ከማላ ካህነን ሆና የምትጫወተው ፓኪስታኒ ተዋናይት ታዳጊ ኢማን ቬላኒ ስትሆን ከልዕለ ኃያሎቹ ሚስ ማርቨል፣ ሞኒካ ራምቦ እና ካፒቴን ማርቨል ጋር አብራን የምትተዉ ነው። ያን ዩናይትድ ስቴትስ ውስጥ ስታድግ ሙስሊምና ደቡብ እስያዊት አሊያም ስደተኛ ቤተሰብ የተወከለበት የማርቨል ፊልም አይታ እንደማታውቅ ትናገራለች። ውክልና ለአባቴ እንደሆነ ነው የሚሰማኝ፣ እምባ ይተናነቀኛል። አባቴ ሁሌ ስለ ታሪክና ስለ ባህል ልዩነቶች እንዲሁም ስለ ሃይማኖት እንዳነሳ ነው። የፊልሙ ዳይሬክተር ኒያዳ ኮስታ በፊልሙ ላይ የተወከሉት የኮን ቤተሰቦች የፊልሙ ዋና ማጠንጠኛ ሀሳቦች እንደሆኑ ነው የምታስረዳው። ለእኔ የዚህ ፊልም ትልቁ ጭብጥ ቤተሰብ ነው። የኮን ቤተሰብ የፊልሙ ልብ ምት ነው። እነዚህ ሶስት ሴቶችም አሁን ቤተሰብ ሆነዋል። ሚስ ማርቨል ገጸ ባህሪ በዓለም ዙሪያ ያሉ ሙስሊሞችን በሙሉ የነካ ነው የምትለው ደግሞ የሙስሊሞች መብት ተከራካሪ ማርጋሬት ሄል ናት። ሚስ ማርቨል ትልቅ የሆነ ለውጥ አምጥቷል። ማርቨል ለሚለቀው ፊልም እጅግ ጓጉተናል። ዳይሬክተር ኒያ ጠንካራ ሴቶች በስክሪን ላይ ስለሚኖራቸው አቀራረብ ግጭት እንዳይኖር ጥንቃቄ አድርገናል ትላለች። በጣም ያስደስታል። የሴት አለቃ ከሚለው ነገር ለየት ያሉ ናቸው፣ ግን ደግሞ እርስ በራሳቸው አንዳቸው አንዳቸውን ይቆጣሉ። እናም እንደሚመስለኝ ያንን ለማድረግ የወጣ ነው። ይህ የማርቨል ፊልም የተለያዩ አስተያየቶች ቢሰነዘሩበትም የፓኪስታኒ አሜሪካዊት ልዕለ ኃያሉ አድናቂዎች ግን ፍቅራቸውን ዝቅ የሚያደርገው አይመስልም።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 የተከበራችሁ አድማጭ ተመልካቾቻችን፣ ለምሽቱ የያዝናቸው መሰናዳዎች እኝ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ ማሀሪክ የፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ ኢንቦክስ አድርጎልን፣ እንዲሁም ደግሞ መልክታችሁ ልታስቀምጡልን ትችላላችሁ። ስል ቁጥራችሁን ብትተውልንም እንደውላለን እናንተን አስተያየት እንሰበስባለን። የደንገረመ መሰናዶን በምረት ኤልያስ አስማራ ደግሞ ስርጭቱን በማቀናበር ከመለያ አሜሪካ ድምፅ የስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎች ጋር አብረናችሁ ቆይተናል። Salam. Denna dörr.